we <laughs> የህይወት የቅኝት 264 ገጾች ያሉት በአንዲት ኢትዮጵያዊት ሴት እውነተኛ አጋጣሚዎችና ተሞክሮዎች ላይ የተመሰረተ መጽሐፍ ነው። የመጽሐፉ ደራሲ ፍጹም ኪዳነ ማርያም ስትሆን ለእናቷ ክብር ስትልም ፍጹም አጥናፍ ወርቅ ኪዳነ ማርያም በማለት የእናቷን ስም በማካተት መጽሐፉን አሳትማለች። ፍጹም ባለፈው 20 ዓመት በተለያዩ ተቋማት ውስጥ በሰራችባቸው ጊዜያቶች ውስጥ እጅግ ብዙ ጾታዊ ትንኮሳዎችን ማስተናገዷንም ትናገራለች። የህይወቴ ቅኝት ሂደቱ ከልጅነቴ ጀምሬ አሁን የደረስኩበትን ነው። ወጣቶች ለማስተላለፍ የፈለኩት ግን በጣም ትኩረቴን ያደረኩት በስራ ህይወቴ ላይ ነው። ምክንያቱም ሁላችንም እንደምናውቀው ወደ ስራ ህይወት ከገባን በኋላ የራሳችንን ህይወት ራሳችንን የምንመራው፣ ያንን ደግሞ ስንመራ በጽሁፍ ወይም ደግሞ በስልጠና የተሰጠ ነገር የለም። ስለዚህ በስራ ህይወት ስንገባ ከተለያዩ ስራ እድሜ ክልል ያሉ ሰዎች ከኃላፊዎቻችን ሴቶችም ወንዶችም እንዲሁም ደግሞ ከተለያዩ ሙያ ያላቸው ሰዎች ጋር ነው ተጠናኝተን በስራ አለም የምንኖረው እና አንዳንድ ከፍታዎችና ዝቅታዎች ያጋጥማሉ። እኔ ያንን ነው እንግዲህ ለማሳየት የጠመኩት። በተለይ በተለይ ደግሞ ሴት ስትሆኚ በሴትነትሽ ምናልባት ከወንድ አለቃሽ ጋር ወይም ከወንድ የስራ አጋሮች ጋር የሚመጣልሽ ጥያቄዎች አሉ። አንዱ በዋናነት ስራ ላይ ያለ ፆታዊ ትንኮሳን ሲሆን፣ ሌላው ደግሞ እንደዚሁ በስራ ላይ በተለይ ሀላፊም ሆነሽሁን አቻም ሆነ ሽሁን ስራውን አትችለውማ ወይም አታውቃውም በሚል የማሳነስ ነገር አለ። ለሴቶች የሚሰጡ የተለመደ ነገር እና እኔ በነዚያ ነገሮች አልፍ ያለው እንደ ሌሎቹ ሴቶች ሁሉ ግን ምንድና ከዚህ በፊት እያለፍነው ሴቶች ወይም ቀሪቀደን ቀድመው ያለፉ ሰዎች ምናልባት ወይኔ ስላላጋጠመኝ እንደሆነ አላውቅም። ብዙ የተጻፈ ነገር አላገኘሁም። ልምዳቸውን ያካፈሉ ሴቶች ብዙ የሉም። ይህን ግን በስራ ቦታ የሚያጋጥሙ ፆታዊ ትንከሳዎች ቀድመው የሚለዩባቸው የራሳቸው ምልክቶችም እንዳሏቸው ፍጹም ታስረዳለች። ሁሉም ወንዶች ፆታዊ ትንኩሳ ውስጥ ይሳተፋሉ ማለት አይደለም። ምንድን ናቸው ምልክቶቹ? ቀላል ናቸው። አንደኛ ሻይ ቡና ትባባያለች። ከስራ ባልደረቦች ጋር ትትባባይ፣ ጥሩ እህትሽ ወሳኝ ነው። ምን አይነት ጭውውት ነው የምትጨዋወቱት? ምን አይነት ቀልዶችን ነው የምትቀላለዱት? እነህ ፆታ ተኮር ወይም ሴክስ ተኮር የሆኑ ደርቲ ጆክስ የሚባሉ አሉ። ለምሳሌ አንዳንድ ጊዜ እነሱ ራሱ አጋላጮች ናቸው። ቋሻ ጆኮች ነው የሚባሉት። ቀልድ ክፋት የለውም። ያ ቀልድ ግን እኔ መሆን ኖሮ ምን አደርግ ነበር፣ አንቺ ብትሆኚ ኖሮ ምን አደርግ ነበር ወደሚለው ይሄድና ከዛም በኋላ አመተታተንም ዝነጠር ይችል በነገር ስ ሴቶችም እንደዛ የሚያደርጉ አሉ። እንደዚህ አይነት እንትኑ እራሳቸውም ወንዶችን የሚገፋፉት ጥቃጋት ነውኛል ሁሉም በወንዶች መሳበብ የለበትም ስለዚህ እንዲህ አይነትን ነገር አቦይድ ማድረግ ነው። ሌላ ምልክትም እንዲሆነው ብዙ ጊዜ ሀላፊ ከሆነ ለምሳሌ በስራ ሰዓት መሰራት ያለበትን ስራ ይሄንን ነገር አምሽተን መስራት አለብን ይሻል። ለምሳሌ ብዙ ጊዜ ወንዶች ማና ማና የሚያመሻው ብለን መጠየቅ መቻል አለብን። እኔን አንቺ እንበቃለን ካሉሽ እውነትን ለስራው ሊሆን ይችላል፣ ነገር ግን ለስራው ላይሆን ይችላል ብለሽ እንፈልሰባለን። በጣም አካዳት ስራ እኮ ከሆነ እንዲሁም የሰው ኃይል ተጨምሮ ሌሎቹን አምሽው አለባቸው ብለን መማገት አለብን። እኔ እንደሱ ነበር ታደርጊ የነበረው። ምናልባት ሰውዬ ላያስብ ይችላል፣ ግን አስብም አላሰበም ቶታችን ወይም ለሁኔታዎች ገፋፊዎች ስለሆኑ ያንን ሌሎቹ አዘይድ ማድረግ አለባቸው። በተጨማሪም ሴቶች እራሳቸው ማብቃት ላይ መስራት አለባቸው ትላለች። ሌላው ምንድን ነው፣ እራሳችን ላይ መስራት አለብን። ሁል ጊዜ ሴቶች ከአለቆቻቸው ወይም ከስራ አጋሮቻቸው ጋር እንደዚህ አይነት የፆታዊ ትንኮሳ ውስጥ የሚገቡትና በቀላሉ በዛው ጭምጥ ብሎ የሚቀሩት ምንድነው የሆነ የሚሞሉት ቀዳዳ፣ የሚሸፍኑት ቀዳዳ ይኖራቸውና ወይ ተምሬ ይደርስበታለሁ ብሎ አለማሰብ ወይ ድሎ አይሰጠኝም ብሎ ያለማሰብ፣ ያለመሞከር

በዚህ በጣም ፈካን በጣም ከባድና ብዙን ጊዜ ደግሞ በወንዶች የሚያዝና የተያዘ የኃላፊነት ቦታ ነው ግዢ። በባህሪው ደግሞ ምን አለበት እምነት በጣም ይፈልጋል የግዙ ስራ እና እኔ በስራዊ ላይ ያጋጠመው ነገር ምንድን ነው? ሌላው ለሰዎች ያጋረኋቸው እቺ ሀገር ድሃ የሆነችበት ዋነኛና ዋነኛው ምክንያት በግዢ ምክንያት የሚከሰቱ ሙስና የሚባሉ አሁን ወይ ደግሞ ኮራፕሽን ነው ይህን ከምን የመጣለው? በአብዛኛው የድርጅቶች የበጀት ፍሰት የሚደረገው በግዢ ነው፣ ወደ ስልሳ ፐርሰንትና ከዛ በላይ ስለዚህ፣ ግዜ ላይ የምታስቀንስቀው ታማኝ ካልሆነ መስራ ቤት ይበደታል። መስራ ቤት ሲበደል አገር ትበደናለች። አሁን እያየን ያለ ነው ማለት ነው። እኔ ደግሞ ምንድን ነበር ታደርግ የነበረው? ይህንን በቁርጠኝነት እጋፈጥ ነበረ ወይም ደግሞ እከላከል ነበረ። በመጀመሪያ ደረጃ በኃላፊነቴ እኔ ራሴን አጥብቼን የገባሁት እዚህ ውስጥ በጭራሽ ላለመግባት ማለት እዩ በጭራሽ በዛ በኩል ስኔም እንዲነሳ ነው። ግን እኔ ብቻ ስኔ እንዲነሳ ብቻ አይደለም፣ ሌሎችም ሰዎች እንዲሰርቁ ዕድል አልሰጥም ነበረ። ስለዚህ ይህ ሲሆን ደግሞ ምንድን ነው የሚሆነው ሰዎች በዚህ ማሽ በዛ ሁሉም እንዳንሱ ስለ አይደሉ እንደኔ በጣም ጥሩ ልብስ የሚለብሱ ወይም ታማኝ ሆኖ ማገልገል የሚፈልጉ ያሉትን ያህል የራሳቸውን ሕይወት የሚቀይሩት በጊዜ ላይ በሚፈጽሙት ሌብነት የሚመስላቸው የስራ አጋሮች ነበሩ። ይህንን ትንቱ ጓርጌን ያወጣዎች ፍጹም በስራ ቦታ ላይ የሚያጋጥም ትንኮሳን ለማስቆምም ከራሷ ተሞክሮ በመነሳት የተለያዩ ምክር ሀሳቦችንም ጠቁማለች። ትንኮሳዎቹ ወይም ጥያቄዎቹ በተደጋጋሚ ሲመጡልኝና የመስሪያ ቤት ውስጥ ደረጃ ላይ ሳደርስኝን ምንድነበር ማደርገው፣ ከሰዎቹ ጋር ቁጭ ብዬ እነጋገራለሁ። መጀመሪያ በጠባይ ነው የምነጋገረው፣ ነው እኔ የመጣሁት ለስራ ነው። አንተ የመጣ ወንድ ልክ ሰው ከሆኑ እርሶ የመጡት ለስራ ነው ስለዚህ ስራችንን አርፈን እንስራ። ከዛ አይሆንም ብለው በጣም የሚያስገድኝ መስሎኝ ከታየኝ አንዱ የተጠቀምኩበት መሳሪያ እ አይደነው ለሌሎች ጠቅም እንድናናቀር ኦኬ፣ ይህንን ነገር ለሌሎች አማክራለሁ እላቸዋለሁ። ምን ብለች ስሉ ኦኬ፣ ከሌንድ አይነት ጥያቄ ጠይቆኝ ነበረ። ምን ይመስላቸዋል እላቸዋለሁ። ምናልባት ከሁለታችን አንጥፋትኛ እንደሆነ እኔ ካልገባኝ ይመስሉ ያስብኛል። ስር ሰዎችን የማሸማገል ነገር አለን። አይ ይሄኛው አካሄዴ በጣም ለብዙዎቹ ወንዶች ወደኋላ እንዲመለሱ አድርጓቸዋል። ነገር ግን ብዙ ጊዜ ወንዶች እኔ ያየሁት ነገር ከልምድ ነው። ካስቆምሻቸው በኋላ መልሰው እንጠላሰኝም ስና እንሁ ሲገቡና አሁን የኔን በስራ ውስጥ ያለ እጨት ወይም ደግሞ ችግር እየፈለጉ አጉልቶ በማሳየት ስራዬ ላይ በጣም በደለሱ። ይሄ አንድ ፈተና ነው። ግን እኔ ያንን ደግሞ አወዳድር ነበረ ስራዬ ላይ የሚደርሰውን በደም በስራ ወጣዋለው ጋሰጠዋለው ራሴን ለማሳመን እሞክራለሁ። ካልቻልኩም ስራውን ለቅቄ እሄዳለሁ። ምክንያቱም ባለሙያ ላይ ሌላ ዜግ እንደምቀጠር አቃለሁ። ካልሆነ ደግሞ ቤቶች፣ ጓደኞች አሉን፣ እንደዚህ ለእነሱ በማውራት ሀሳብ በማግኘት። ብዙ ጊዜ ሰዎች የሚጎዱት በተለይ በጾታዊ ጥቃት ላይ አፍኖ በመያዝ ነው። አንድም የነሱ ብቻ ችግር ይመስላቸዋል። ሁለተኛ ነገር ደግሞ እሷ መልሳ ጥፋተኛ ናት ትባላለች። እንዲህ አድርጋ ነው ወይም እንዲህ ለብሳ ነው ነ ይልኛል ብላ ስለምታስብ አትናገር የማትናገርበት ባ ናት የምትጎዳው። የሕይወት የቅኝት መጽሐፍ ደራሲ ፍጹም ሴቶች እርስ በርስ መደጋገፋቸው መሰረታዊ ነገር መሆኑንም ትገልጻለች። መጽሐፍ መታከም በጣም ከባድ ነው። ለምሳሌ አሁን የእኔ መጽሐፍ የሚታከመው እቁብ ነው። የው ጓደኞች በዚያ አጋጣሚ በጣም ማመስገን እፈልጋለሁ። መጽሐፍሽ መጽሐፍ ሆኖ መውጣት ማየት እንፈልጋለን ብለው እቁብ ተሰብስቦ ነው መጽሐፍ የታተመውና ይሄ ማህበራዊ ትውሽታችን እንዲፋፋ በዚሁ አጋጣሚ እህትና ማችነታችን ወንድምና እህትነታችን እንዲጠናከር በቁብን በንደዚ አይነት ሽሾቻችን እንዲጠናከር በዚሁን ማሳሰብ ወዳለው ለመጽሐፍ አስከፋፋዮች እንግዲህ ጋፋር ጋር ትንሽ ነው የፈጠሙት ያው ሱም ነው ጨርሻለሁ ብሎኛል። ግን ከዛ ውጪ በኤቡ ቢሮ የኤቡ ቢሮ ወደ መገናኛ አካባቢ የሚገኘው የስለ ሺ ህንፃ ስምንተኛ ፎቅ ላይ ነው የሚገኘው። ሌላው ኤልጌል ሆቴል የሚባል አለ። ኤልጌል ሆቴል ከብሳተ ገብርኤል ወረድ ብሎ ወደ መካኒሳ ሚሄጃ ጋር ኤልጌል ሆቴል የሚባል አለ። እዛም እንደዚሁ ይገኛል። ሌላው እንግዲህ አሁን የኤቦ መንዝሚ ኢቬንቶች ላይ የሶሳይቲ ኦፍ ሽማ ሪሶርስ ማኔጅመንት አለ። የዛ መንዝሚ ኢቬንቶቻችን ላይ እዛ ነው እንግዲህ ሄሜዳው። ሌላው እየደወሉልኝም እንደዚሁ በርከት ያለ ካዘዙኝ በግሩፕ ሆነው እኔው ራሴ ደሊ በራረቃለሁ አደርስላቸዋለሁ ብዬ አስባለሁ። ምክንያቱም አሁን ያሳተን ኮፒ የመጠነኛ ኮፒ ስለሆነ እዛ መልኩ ነው ሜዳው፣ ሌሎችም ሰዎች እንዲያዘዙ የህይወት ቅኝት የተሰኘው መጽሐፍ በተለይም አዲስ ተመራቂ ሴት ተማሪዎች ቢያነቡት በስራ ዓለም ሊያጋጥሟቸው ለሚችሉ ነገሮች ዝግጁ እንደሚያደርጋቸውም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።